እንደምን አመሻችሁልኛል! የተከበራችሁ አድማጮቼ፣ በአትሌቲክስ በእንግሊዙ የካርዲፍ ዩኒቨርሲቲ የዓለም ግማሽ ማራቶን ሻምፒዮና ውድድር የኬንያ አትሌቶች የበላይነቱን ተቀዳጅተዋል። በእግር ኳስ በአፍሪካ ዋንጫ ማጣሪያ ትግሉ ተጧጡፎ ቀጥሏል። በሴቶቹ የኢትዮጵያ ሉሲዎች ማጣሪያውን ወድቀዋል። በወንዶቹ ዋልያዎች ከምድባቸው በሁለተኝነት ለማለፍ የሞት ሽረት ትግል ላይ ይገኛሉ። እነዚህም በቀዳሚነት ይዘናል። አብራችሁን አምሹ። የታላቋ ብሪታንያ ስመጥር ዩኒቨርሲቲ ካርዲፍ ያስተናገደውን የዘንድሮውን የዓለም ግማሽ ማራቶን ሻምፒዮና ውድድር ዜና አላስቀድም። በተሟላ ጥንካሬ የገባው የኬንያ ሴቶች ቡድን በ2014 ከአንደኛ እስከ አምስተኛ ተከታትሎ በመግባት ሜዳሊያውን መውሰዱ ይታወሳል። ዘንድሮም እንደገና ጠራርጎ ለመውሰድ ተስፋ በማድረግ ነበር ወደ ካርዲፍ የተጓዘው። ሆኖም ከሁለት ዓመት በፊት ኮፐንሃገን ላይ ከአሸናፊዎቹ ተከትለው የመጡት የኢትዮጵያ አትሌቶች ነጻነት ጉደታና ገነት ያለው ዘንድሮ ፖዲየሙ ላይ ለመታየት ቆርጠው ነበር የገቡት። ለማንኛውም ልማደኞቹ አምስቱም ኬንያውያን ማለትም ፓስኪሊያ ኪፕኮች፣ ሲንቲያ ሊሞ፣ ሜሪ ዋሴራ፣ ፔሬዝ ቼፕችርችርና ግላዲስ ቼሲሬ አምስተኛው ኪሎ ሜትር ላይ እየመሩ ከነበሩት አስራ አራት ውስጥ ታይተዋል። አምስት ኪሎ ሜትር ሲቀረው ግን ቡድኑ ተፈረካከሰና ገነት ያለው ብቅ አለች። በዋና አደናቃፊነት የተሰለፈችው ነጻነት ጉደታም ስትመራ ከቆየች በኋላ ተዳክማ ቀረች። ቼፕችርር በመጨረሻ ተስፈንጥራ በመውጣት በአንድ ሰዓት ሰባት ደቂቃ ከሰላሳ አንድ ሴኮንድ በአንደኝነት አጠናቃለች። በዓለም ቁጥር አንዷ ሲንቲያ ሊሞ ሁለተኛ ስትሆን ሜሪ ዋሴራ ሦስተኛ ወጥታለች። ነጻነት ጉደታ አራተኛ፣ ገነት ያለው አምስተኛ ሆነዋል። በወንዶቹ እንግሊዛዊው ሞፋራ ያሸንፋል ተብሎ ተስፋ ተጥሎበት ነበር። በሦስተኝነት አጠናቋል። 59 ደቂቃ ከ59 ሴኮንድ ነው ጊዜው። አንደኛ ወጥቶ የወርቁ ሜዳሊያ እና የገንዘብ ሽልማት የወሰደው ግን የወቅቱ ሻምፒዮን ኬንያዊው ጄፍሪ ኪም ዎሮር ነው። 59 ደቂቃ ከ10 ሰከንድ ተመዝግቧል የገባበት ጊዜ በወቅቱ የታየው ኃይለኛ ንፋስና ዝናብ ፉክክሩን ይበልጥ አዳክሞታል ተብሏል። በአጠቃላይ ዝግጅቱ ደማቅና የተዋጣለት እንደነበር ይገለጻል። ይህም በዚሁ ላብቃና ለእግር ኳሱና ሌሎች ዜናዎች ወደ ገዛ ህንጽዮን መስቀል አዲስ አበባ ልውሰዳችሁ። አመሰግናለሁ። ሰለሞን። ጋቦን ለምታስተናግደው የሁለት ሺ አስራ ሰባት የአፍሪካ ዋንጫ ለመሳተፍ የሚያስችሉ የምድብ ማጣሪያዎች በተለያዩ የአፍሪካ ከተሞች ባሳለፍነው ሳምንት መጨረሻ ላይ ተከናውነዋል። የኢትዮጵያ ብሔራዊ እግር ኳስ ቡድን አልጄሪያ ላይ ከአልጄሪያ አቻው ጋር ባለፈው አርብ ተጫውቶ በሰፊ የግብ ልዩነት ሰባት ለአንድ ተመልሷል። የኢትዮጵያና የአልጄሪያ ብሔራዊ ቡድኖች የመልሱን ጨዋታ በአራት ቀናት ልዩነት ለገብ አዲስ አበባ ስታዲየም ያደርጋሉ። ዋሊያዎቹ በበረሃው ተዋጊ ባለፈው አርብ የዘነበበትን የጎል በረዶ ባያወራርድም በነገው ቢያንስ በማሸነፍ ወይም ማቻ በመጣሪያ አቅፋሉ ተብሎ ተጠብቋል። በሌሎች የአፍሪካ ዋንጫ ምድብ ማጣሪያ ሁለት ተጠባቂ ጨዋታዎች ካሜሩን እና ደቡብ አፍሪካ አንድ ለአንድ እና ሁለት አቻ ውጤት ተለያይተው ነጥብ ተጋርተዋል። ሞሮኮ ኬፕ ቨርዴን፣ ቡርኪናፋሶ ኡጋንዳን፣ ታንዛኒያ ቻድን በተመሳሳይ አንድ ለባዶ አሸንፈዋል። እንዲሁም ጋና ሞዛምቢክን ሶስት ለአንድ፣ ሲሸልስ ሌሶቶን ሁለት ለባዶ ማሸነፋቸው ይገኝበታል። ሌሎች የንግድን ማጣሪያዎችም ተካሂደዋል። ዛሬና ንግግር ደግሞ በርካታ የመልስ ጨዋታዎች ይካሄዳሉ። በሌላ በኩል ደግሞ የአልጄሪያና የኢትዮጵያ ሴቶች ብሔራዊ እግር ኳስ ቡድኖች ከትናንት በስቲያ ቅዳሜ አዲስ አበባ ላይ ያደረጉትን የመልስ ማጣሪያ አንድ አቻ ተለያይተዋል። እዚህም ላይ የኢትዮጵያ ሴቶች እግር ኳስ ቡድን ወደ ቀጣይ ማጣሪያ የማለት እደ እድሉ ተጨናግፎበታል። ለምን ሲባል ከሁለት ሳምንት በፊት የአልጄሪያ ሴቶች ቡድን በሜዳው አንድ ለባዶ አሸንፎ ስለነበር በአጠቃላይ ውጤት ሁለት ለአንድ አሸንፎ ወደ ቀጣይ ማጣሪያ ተሸጋግሯል ማለት ነው። ቀጣይ የአልጄሪያ ተጋጣሚ የኬንያ ቡድን ስለሆነ አሸንፎም የፊታችን መስከረም ወር ከካሜሩን ላይ ለሚካሄደው አስረኛው የሴቶች አፍሪካ ዋንጫ የመሳተፍ ዕድሉን የናይጄሪያ ሴቶች ቡድን አስፍቷል። በኦሎምፒክ ነክ ዜናም ኢትዮጵያ ብራዚል በምታስተናግደው ሰላሳ አንደኛው የሪዮ ኦሎምፒክ በአትሌቲክስ በውሃ ዋና ና በብስክሌት የሚወዳደሩ ስፖርተኞች የሚሰጠው ልምምድ ተጠናክሮ መቀጠሉን በኢትዮጵያ ኦሎምፒክ ኮሚቴ ኤክስኪዩቲቭ ዳይሬክተር የሪዮ ኦሎምፒክ ቡድን መሪ አቶ ታምራት በቀረ ገልጸውልኛል። አብዛኛዎቹ አትሌቶች የኦሎምፒክ ሚኒማ አሟልተዋል፣ ያላሟሉት ቢሆን ሚያዝያ ወር መጨረሻ ላይ ያሟላሉ ብለዋል አቶ ታምራት። ይህ በዚህ እንዳለ የዚካ ቫይረስ ጉዳይስ በብራዚል እና በካሪቢያን ሀገሮች መስፋፋት እየተነገረ ነው። በኢትዮጵያ ትምህርት ቤቶች ላይ የሚያስከትለው ጉዳትስ የሚኖር የሆነ ብዬ አነጋገርናቸው ነበር። አቶ ታምራት ምላሽ አላቸው። ጉዳዩ እንግዲህ ትኩረት ተሰጥቶ ክትትል እያደረግን ነው። የዓለም አቀፍ ኦሎምፒክ ኮሚቴን አዘጋጁ አካልም እንዲሁ ክትትል እያደረገ ነው። በየጊዜ ያሉትን መረጃዎች እንለዋወጣለን። በአሁን ደረጃ በጣም ይህን የሚያሰጋ የሚባል ነገር የለም። ጊዜም ገና ስለሆነ ከአምስት ወር በላይ እየቀረው ያለ ስለሆነ ቁጥጥር ስር የሚውላል ብለን ነው የምናስበው። እንደ ኢትዮጵያ ድርጅት እያደረግን ነው። ምንም ያለ ችግር እንሳተፋለን ብለን፣ በጣም የሰፋ ነገር ካለ እንግዲህ ወደፊት በሂደት አይተን የሚወሰነው ይወሰናል እንደ ሀገር ይሄ አሁን ባለንበት ደረጃ ወይም ያህል የሚያሰጋና ሰላሳ አንደኛው የሮ ኦሎምፒክ አራት ወራት ብቻ ቀርተውታል። ይኸው ነው በኔ በኩል ያለው። ሰለሞን ገዛኝ፣ ጽዮን መስቀል ነበር ከአዲስ አበባ አመሰግናለሁ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እስከምንገናኝ ሰላም፣ ደና ቆዩ።